ሰላም ካሳሁን ሰቦቀነኝ የኤስቢኤስ አማርኛ መስከረም 24 አጫጭር ዜናዎችን ነው። አውስትሬልያ በዳግማዊት ንግሥት ኤልሳቤጥ ምትክ የንጉሥ ቻርልስ ሳልሳዊ ምስልን ሳንቲሟ ላይ ልተካ ነው። በህልፈተ ሕይወት ከዚህ ዓለም በተለዩት እናታቸው ንግሥት ኤልሳቤጥ እግር የተተኩት ንጉሥ ሳልሳዊ ምስል የተቀረጸባቸው የአውስትራሊያ ሳንቲሞች በብሔራዊ ባንክ በኩል ሕዝብ እጅ የሚገቡት ከገና በዓል ቀደም ብሎ ነው። በቀዳሚነትም ጥቅጥቅም ላይ የሚውለው የአንድ ዶላር ሳንቲም ይሆናል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ኢትዮጵያን ጉዳይ ሰብአዊ መብቶች የመመርመር ውክልና ሳይራዘመለት ቀርቷል። ለውክልናው አለመራዘም የአውሮፓን ህብረት አክሎ በአብላጫ አገራት የምርመራ ውክልና ጥያቄ አለመቅረብና ከበርካታ አፍሪካ አገራት በኩል ጠንካራ ተቃውሞዎች በመንጸባረቃቸው እንደሆነም ተገልጧል። የሰሜን ኢትዮጵያን ጦርነት ተከትሎ በ2021 ኢትዮጵያ ላይ ያተኮረ የሰብአዊ መብቶች ምርመራ እንዲካሄድ የተቋቋመው የመርማሪዎች ቡድን የውክልና ዕድሜ ትናንት አብቅቷል። ይህንኑ አስመልክቶ የኢትዮጵያ መንግሥት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ከሮይተር ለቀረበላቸው ጥያቄ ሲመልሱ የተመድ ሰብአዊ መብቶች ኮሚሽን በኢትዮጵያ ጉዳይ ያከተመ ታሪክ ነው ባከተመ ጉዳይ ላይ መናገር አያሻም ብለዋል። ይህ በእንዲህ እንዳለም የአውሮፓ ሕብረት በ2021 ይዞት ያቆየውን የ680 ሚሊዮን ዶላር እርዳታ ለኢትዮጵያ እንደሚሰጥ ረቡዕ ዕለት አስታውቋል። ሴናተር ሊዲያ ቶርፕ ከአንድ የናዚ ደጋፊ የሞት ዛቻ ያዘለ የቪዲዮ መልእክት የደረሳቸው መሆኑን አስታወቁ። የዛቻ መልእክቱን በቪዲዮ ቀርጾ የላከው ግለሰብ የነጭ አውስትሬሊያ ፖሊሲ ደጋፊ መሆኑንም ገልጧል። የአውስትሬልያ ፌዴራል ፖሊስ ለጉዳዩ ብርቱ ትኩረት ሰጥቶ እንደሚመረምርም አመላክቷል። የፌዴራል ተቃዋሚ ቡድን መሪ ፒተር ዳተን በበኩላቸው የዛቻ መልእክቱን እንደሚያወግዙ ሲገልጡ፣ ጠቅላይ ሚኒስትር አንቶኒ አልባኒዝም የናዚ ኢድ ባህሎችና መግለጫዎች አውስትራሊያ ውስጥ ፍጹም ስፍራ የላቸውም ብለዋል። አቶ አልቤኒዚ አክሎም በህዝበ ውሳኔ አጀንዳ ዙሪያ ለተሰባሰቡ የሃይማኖት መሪዎች ባደረጉት ንግግር የኦክቶበር 14ቱ ህዝበ ውሳኔ የይሁንታ ድጋፍ አግኝቶ ለስኬት እንዲበቃ የሚቻላቸውን ሁሉ እንደሚያደርሱ አመላክተዋል። መራጮች የድምፅ መስጫ ወረቀቱ ላይ የስ ወይም ኖ የሚሉ ቃላቶችን በማስፈር ድምፃቸውን በጥንቃቄ እንዲሰጡ አሳስበዋል። ይህ በእንዲህ እንዳለም ከአንድ ነጥብ ሁለት ሚሊዮን በላይ አውስትራሊያውያን የቅድመ ምርጫ ስርዓትን ተከትለው ከወዲሁ ድምፃቸውን ሰጥተዋል። ዕድሜያቸው ከ18 በላይ የሆኑ አውስትራሊያውያን በሙሉ በህዝበ ውሳኔው ምርጫ የመሳተፍ ግዴታ አለባቸው። የኤስቢኤስ አማርኛ ፖድካስትን ለማድመጥ ኤስቢኤስ አምሐሪክን ይከተሉ ወይም ኤስቢኤስ ዶት ኮም ዶት ዩ አምሐሪክ ድረ ገጽን ይጎብኙ።